የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሚያዝያ 19 2015 ዓ.ም ስርጭታችን ጀመረ። ¶¶ ዓለም አቀፉ የስደት ድርጅት ካለፈው ዓርብ እስከ ማክሰኞ በነበሩት አምስት ቀናት ብቻ ከ3500 በላይ የ35 ሀገራት ዜጎች ከሱዳኑ ግጭት በመሸሽ ወደ ኢትዮጵያ የድንበር ከተማ መተማ መግባታቸውን አስታውቋል። የዚህ ዘገባ ዝርዝር በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮች የተካተቱበት ምሽት ከአሁኑ ሰዓት ጀምሮ ይጀምራል። ጥናስትልልኝ እንደምን አምሽታችኋል። ሳስተናግዳችሁ የማመሻው ደግሞ ሀብታሙ ስዩም ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና ማኅበራዊ ድረገጽ ቅንብሩን ደግሞ አበባየሁ ገበያው ትከውንልናለች። ዋና አዘጋጃችን ጽዮን ግርማናት ዝግጅቶቻችን ከራዲዮና በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ በቀጥታ እየተደመጡ ይገኛሉ። እስከ ምሽቱ አራት ሰዓት ድረስ አብረናችንን እናንተም አብራችሁን እንድትሆኑ እንጋብዛለን። አስቀድመን ዋና ዋና የዓለም ዜናዎችን እናሰማችሁ። ጤና ያስጥልኝ። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችሁ ቆንጆ ይታየ ነኝ። በአማራ ክልል የገዢው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ግርማ ሽጥላ ተወልደው ባደጉበት አካባቢ መገደላቸውን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው አስታወቁ። ጠቅላይ ሚኒስትሩ ነውጠኛ ጽንፈኞች ያሏቸውን አካላት ለግድያው ተጠያቂ አድርገዋል። ጠቅላይ ሚኒስትሩ የአቶ ግርማን መገደል ባስታወቁበት የፌስቡክ ገጻቸው ላይ ከኛ የተለየ ሀሳብ ማሰብ አልነበረበትም ብለው የሚያምኑ ነውጠኛ ጽንፈኞች የፈጸሙት አስነዋሪ እና አሰቃቂ ተግባር ነው ሲሉ በአጽንኦት ኮንነዋል። አያይዘውም ጽንፈኝነትን በጊዜ ታግለን ካላስወገድ ነው ወደ መጨራረስ እንደሚወስደን ጉልህ ማሳያ ነው ብለዋል። አቶ ግርማያ ሽጥላ የዛሬ ሁለት ዓመት የአማራ ክልል የኢንዱስትሪና የኢንቨስትመንት ቢሮ ኃላፊ እጩ ሆነው ሲቀርቡ ለክልሉ ምክር ቤት በተነበበው የሕይወት ታሪካቸው መሰረት የትውልድ ቦታቸው ሰሜን ሸዋ ዞን መሃል ሜዳ ሲሆን የ47 ዓመት ሰው ነበሩ። ዩናይትድ ስቴትስና የአፍሪካ ሀገሮች የሱዳን ተፋላሚ ወገኖች የተስማሙበት የ72 ሰዓት ተኩስ አቁም እንዲራዘም ጥረታቸውን አጣድፈው ቀጥለዋል። የአፍሪካ ሀገሮች ሁለቱ ወገኖች እንዲነጋገሩ ላቀረቡት ሀሳብ ከጦር ሰራዊቱ በኩል ይሁንታ እንዳገኙ ነው የተመለከተው። በስልጣን ግብግብ በተጣመዱት በጦር ሰራዊቱና በፈጥኖ ደራሽ ኃይሉ መካከል ሁለት ሳምንት ሊሞላው በተቃረበው ውጊያ በመቶዎች የተቆጠሩ ሰዎች የተገደሉ ሲሆን፣ ውጊያው የቀጣናውን ጸጥታ ያናጋል የሚል ስጋት አለ። ፈጥኖ ደራሽ ኃይሉ ዛሬ ባወጣው መግለጫ የጦር ሰራዊቱ ኃይሎቻችን ላይ ጥቃት እያደረሰ ነው ሲል ከሷል። የሐሰት አሉባልታ እያሰራጨብን ነው ሲልም አክሏል። ይሁን እንጂ ፈጥኖ ደራሽ ኃይሉ ያወጣው መግለጫ የጦር ሰራዊቱ በምስራቅ አፍሪካ ሀገሮች የልማት በየነ መንግስታት ባለስልጣን ማለት በኢጋድ ቀረበልን ስላለው እቅድ ያነሳው ነገር የለም። አንድ የካርቱም ነዋሪ ለሮይተርስ እንደገለጹት ዛሬ ሐሙስም ከተማዋ ውስጥ ተኩስ እየተሰማ ነው። እኩለ ሌሊት ላይ በሚያበቃው በሰባ ሁለት ሰዓቱ የተኩስ አቁም ውጊያው ሙሉ በሙሉ ባይቆምም ጋብ ብሏል። ባለፉት ጥቂት ቀናት በርካታ የውጭ ሀገር ሰዎች ከሱዳን የወጡ ይሁን እንጂ አሁንም በውጊያው ምክንያት መውጫ ያጡ ብዙዎች እንዳሉ ነው የተነገረው። ጀነራል አብደልፋታህ አል ቡርሃን ተኩስ አቁሙ ለተጨማሪ 72 ሰዓታት እንዲራዘምና ተደራዳሪ ልኡካን ወደ ደቡብ ሱዳን ዋና ከተማ ጁባ እንዲልኩ የቀረበውን ሀሳብ መቀበላቸውን የጦር ሰራዊቱ ትናንት ረቡዕ ከመሸ ባወጣው መግለጫ ነው ያስታወቀው። ተፋላሚዎቹ ወገኖች ተኩስ አቁሙን እንዲቀጥሉ ድርድርም እንዲጀምሩ የሚጠይቀውን እቅድ ያዘጋጁት የደቡብ ሱዳን፣ የኬንያና የጅቡቲ ፕሬዝደንቶች መሆናቸውን የጦር ሰራዊቱ መግለጫ አመልክቷል። ጄኔራል ቡርሃን ኢጋድን አመስግነው በሀሳቡ ተስማምተዋል ብሏል። ሮይተርስ ስለዚህ ዘገባው የኢጋድን አስተያየት አግኝቶ ሊያካትት እንዳልቻለ አስታውቋል። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ መሃማት ውጊያው በዘላቂነት የሚያከትምበት መንገድ እንዲፈጠር አብረው ሊሰሩ መወያየታቸውን ትናንት ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የወጣው መግለጫ አመልክቷል። የፊታችን ቅዳሜ ሁለት ሳምንት በሚሆነው በዚህ ውጊያ እስካሁን ቢያንስ 512 ሰዎች የተገደሉ ሲሆን ወደ 4200 የሚደርሱ ሰዎች ደግሞ እንደቆሰሉ ተነግረዋል። ውጊያውን በመሸሽ ድንበር አቋርጠው የሚሰደዱት ሰዎች ቁጥር እየጨመረ ነው። ወደ ደቡብ ሱዳንና ቻድ ብቻ 270 ሺህ ሰዎች ሊሰደዱ እንደሚችሉ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን መረጃ ያመለክታል። በተዛመደ ዜና በሱዳኑ ውጊያ የሞቱ ሰዎች ቁጥር በተለያዩ ጤና ነክ ችግሮች ምክንያት መጨመሩ አይቀርም ብለው እንደሚጠብቁ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ተናግረዋል። በውጊያው ከተገደሉትና ከቆሰሉት በተጨማሪ በወረርሽኞች፣ በክትባት፣ በምግብና በውሃ ጥረት፣ እንዲሁም በመሠረታዊ የጤና አገልግሎቶች መጓደል አሁንም ብዙ ህይወት ይጠፋል ብለን እንሰጋለን ዶክተር ቴድሮስ ትናንት ረቡዕ ጄኔቫ ላይ ለጋዜጠኞች ባደረጉት ገለጻ ባለፉት ዓመታት ብዙ ስቃይ ያሳለፈው የሱዳን ህዝብ በእነዚህ ባለፉት ቀናት የደረሰበት ደም መፋሰስ ደግሞ እጅግ የሚያሳዝን ነው ብለዋል። በተባበሩት መንግስታት ድርጅት መረጃ መሰረት ግጭቱ ከመቀስቀሱ አስቀድሞ ከሱዳን ህዝብ አንድ ሶስተኛው ማለትም ወደ 16 ሚሊዮን የሚጠጋው ህዝብ እርዳታ ጠባቂ ሲሆን በውጊያው ምክንያት ይህ ቁጥር እንደሚጨምር ተሰግቷል። የተጎዱ ሰዎች የደም መፍሰስን ለመቆጣጠር የሚያስፈልገው መሰረታዊ አገልግሎት ቢኖር ኖሮ ሕይወታቸው ካለፈው ሰዎች ውስጥ ቢያንስ አንድ አራተኛውን ለማትረፍ ይቻል ነበር ብሎ የዓለም የጤና ድርጅት እንደሚያምን ዶክተር ቴድሮስ አያይዘው ተናግረዋል። መስሪያ ቤታቸው ወደ ሱዳን የሚላክ መድኃኒት፣ ደም፣ የቀዶ ጥገና ህክምና እና የአጣዳፊ ህክምና አቅርቦቶችን እንዳዘጋጀ ገልጸው ደህንነቱ በተጠበቀ ሁኔታ ማድረስ የሚቻልበትን መንገድ እየጠበቅን ነው ብለዋል። ምስራቅ ኮንጎ ሰሜን ኪቡ ክፍለ ሀገር በርካታ መንደሮች ውስጥ ቢያንስ ስልሳ የሚሆኑ ሰዎች አስከሬኖች መገኘታቸውን የሀገሪቱ ባለስልጣናት አስታወቁ። የካሻሊ እና ካዞሮሆ መንደር ነዋሪዎቹ ባለፉት በርካታ ቀናት ኤም 23 በሚባለው ቡድን ታጣቂዎች የተገደሉ መሆናቸውን ቢትዋ የተባለው አካባቢ ምክትል አስተዳዳሪ አይዛክ ኪቤራ ተናግረዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሩሲያ ዛሬ ሐሙስ ማለዳ ደቡባዊ ዩክሬን ሚካይሎቭ ከተማ ውስጥ ባደረሰችው የሚሳይል ጥቃት አንድ ሰው ሲገደል ሌሎች 23 ሰዎች መቁሰላቸው ተሰምቷል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ሩሲያ ዛሬ ሌሊት ሚካይሎቭ ላይ በአራት ካሊበር ሚሳይሎች ጥቃት አደረሰች ካሉ በኋላ ሚሳይሎቹ የተወነጨፉት ከጥቁር ባህር መሆኑን ገልጸዋል። በተያያዘ ዜና የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ዋና ጸሐፊ የንስ ስቶልተንበርግ ዩክሬን ከህብረቱ አባል ሀገሮችና ከአጋሮቻቸው ቃል ከተገቡላት የጦር መሳሪያዎች ውስጥ 98 ከመቶ እንደደረሷት አመልክተዋል። የኔቶ ዋና ጸሐፊው ዛሬ ብረሰልስ ላይ ባደረጉት ጋዜጣዊ ጉባኤ ኔቶ ከዘጠኝ የሚበልጡ የዩክሬን አዲስ ታንከኛ ብርጌዶችን ማሰልጠኑንና ማስታጠቁን ገልጸዋል። የቻይና ፕሬዚደንት ሺጂንፒንግና ፕሬዚደንት ዜለንስኪ መወያየታቸው መልካም ዜና መሆኑን የተናገሩት የኔቶ ዋና ጸሐፊ ይሁን እንጂ ውይይቱ የቻይናን የሩሲያን ወረራ ያለማውገዝ አቋም አልቀየረም ብለዋል። የዩክሬን ፕሬዚደንት ከፕሬዚደንት ሺ ጋር በስልክ ለረጅም ጊዜ ውጤታማ ውይይት ማድረጋቸውን ገልጸዋል። ወደ ኪብ እና ቤጂንግ መልእክተኞች ለመለዋወጥ ቃል እንደተገባቡም አመልክተዋል። ይህም ሩሲያ ወረራዋን እንድታበቃ ለሚያደርግ የሰላም ድርድር ቅድመ ዝግጅት ሊሆን ይችላል ተብሎ ተወስዷል። በመጨረሻም በዩናይትድ ስቴትስ ይፋ ጉብኝት ያደረጉት የደቡብ ኮሪያ ፕሬዚደንት ዩን ሱንኪዮል ዛሬ በዩናይትድ ስቴትስ ምክር ቤት ንግግር በማድረግ ጉብኝታቸውን አጠናቀዋል። የዩናይትድ ስቴትስና የደቡብ ኮሪያ ግንኙነት ሰባኛ ዓመት እየታሰበ ባለበት በዚህ ወቅት ጉብኝታቸውን ያደረጉት ፕሬዚደንት ዩን ትናንት ረቡ ከፕሬዚደንት ጆ ባይደን ጋር ተገናኝተው ተወያይተዋል። ሁለቱ መሪዎች ሰሜን ኮሪያ የደቀነችው ስጋት እየተባባሰ መሄዱን አንስተው ተነጋግረዋል። በይበልጥ የኢኮኖሚ ትብብር ለማድረግ ስለሚችሉበት መንገድ እንዲሁም ከጊዜ ወደ ጊዜ ኃይሏን እያፈረጠመች ያለችውን ቻይና መጋፈጥ ስለሚቻልበት መንገድ መወያየታቸው ተገልጿል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ የሐሙስ ምሽት ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅታ ዬን ለዓለም ዜናዎቹ አመሰግናለሁ በ 19 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ሚያዝያ 19 2015 ዓ ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ደግሞ አት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ እየተደመጡ ይገኛሉ። አሁን ወደ ዕለቱ አብይ ዘገባ እንሻገራለን። ከአለፈው አርብ እስከ ማክሰኞ በነበሩት አምስት ቀናት ብቻ ከ3500 በላይ የ35 ሀገራት ዜጎች የሱዳኑን ግጭት በመሸሽ ወደ ኢትዮጵያ የድንበር ከተማ መተማ መግባታቸውን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታውቋል። መተማ ከደረሱት ሰዎች መካከል የሚበዙት የቱርክ ዜጎች እንደሆኑ የጠቀሱት በኢትዮጵያ የአይኦኤም ቃል አቀባይ ቪ ኬ ቪራይ የዩጋንዳ፣ የኢትዮጵያ፣ የሶማሊያ፣ የሱዳንና የቻይና ዜጎች ደግሞ እንደ ቀደም ተከተላቸው ተከታዮቹን ደረጃዎች እንደሚይዙ አመልክተዋል። አይኤም ወደ ሰባት መቶ የሚጠጉ የልዩ ልዩ ሀገራት ዜጎችን የመቀበልና የማጓጓዝ ድጋፍ እንዲያደርግ ከኤምባሲዎች በርካታ ጥያቄዎች እንደቀረቡለት የገለጹት ኬቪ ራይ ያንንም እያከናወነ መሆኑን አስታውቀዋል። የዚህን ዘገባ ዝርዝር አስቴር ምስጋናው እንደሚከተለው ታቀርብልናለች። በሱዳን ለሁለት ሳምንታት ገደማ የቀጠለውን ግጭት የሸሹ የልዩ ልዩ ሀገራት ዜጎች ሀገሪቱን ለቀው ከሚወጡባቸው በሮች አንዷ የምዕራብ ጎንደር ዞን የድንበር ከተማ መተማ ናት። በዚህችው የድንበር ከተማ የሚከናወነውን የክትትል ስራ ከፍ ባለ ደረጃ መቀጠሉን የገለጸው ዓለም አቀፍ የፍልሰት ድርጅት አይኦኤም በመግባት ላይ ያሉ የልዩ ልዩ ሀገራት ዜጎች ቁጥር እየጨመረ መሆኑን አስታውቋል። የድርጅቱ የኢትዮጵያ ቃል አቀባይ ኬ ቢራይ ለአሜሪካ ድምፅ እንዳብራሩት የየዕለቱ አሃዝ እየጨመረ መምጣቱን ያሳያል። ባለፉት አምስት ቀናት በየቀኑ የሚገቡት ሰዎች እየበዙ ነው። እንደ ኦሮፓን አቆጣጠር ሚያዚያ 21 እና 22 ቀን የተመዘገበው ቁጥር በቀን 200 ነበር። በቀጣዩ ቀን ሚያዚያ 23 ግን የአሃዝ ከፍ ብሎ የገቡት ሰዎች ቁጥር ከ350 በላይ ሆኗል። ሚያዚያ 24 ቀን ብቻ ደግሞ ከ1500 በላይ ሰዎች ገብተዋል። ለመጨረሻ ጊዜ መመዝገብ በቻልንበት ሚያዚያ 25ም ከ1300 በላይ ሰዎች ገብተዋል። ካለፈው አርባ አንስቶ በነበሩት አምስት ቀናት ብቻ ከሶስት ሺ አምስት መቶ በላይ ሰዎች የሱዳንን ግጭት በመሸሽ ወደ ኢትዮጵያ የድንበር ከተማ መተማ መግባታቸውን እኚሁም የዓለም አቀፍ የፍልሰት ድርጅት የኢትዮጵያ ቃል አቀባይ ኬቢራይ ተናግረዋል። የየትኞቹ ሀገራት ዜጎች በብዛት እንደሚገኙም አብራርተዋል። ሪ ቱርኪሽ ናሽናል Second would be Ugandan nationals, and then we have Ethiopian nationals. መተማ ከገቡት ውስጥ የሚበዙት የቱርክ ዜጎች ሲሆኑ የዩጋንዳ፣ የኢትዮጵያና የሶማሊያ ዜጎች እንደ ቅደም ተከተላቸው የሚቀመጡ ናቸው። በመጨረሻም ጥምር ዜግነት ያላቸው ሱዳናውያን እንዲሁም ደግሞ የቻይና ዜጎችም ይገኛሉ። አይኦኤም ወደ ሰባት መቶ የሚጠጉ የልዩ ልዩ ሀገራት ዜጎቹን የመቀበል ና የማጓጓዝ ድጋፍ እንዲያደርግ ከኤምባሲዎች በርካታ ጥያቄዎች እንደቀረቡለት የገለጹት ኬቢራይ የድጋፍ ጥያቄውን ተቀብሎ በማከናወን ላይ እንደሚገኝ አስረድተዋል። ይህም ወደ መተማ የገቡትን የልዩ ልዩ ሀገራት ዜጎች ወደ ጎንደር ከተማና ወደ አዲስ አበባ መጓጓዝን እንደሚጨምር ጠቅሰዋል። በተለይ በማቆያ ስፍራዎች የውሃ የንጽህና መጠበቂያ የምግብ የመጠለያና የሕክምና አገልግሎት ከፍተኛ ፍላጎት መኖሩን ዓለም አቀፍ የፍልሰት ድርጅት አይኦኤም ጠቁሟል። ከዚሁ ከምዕራብ ጎንደር ጋር በተያያዘ ሌላ ዜና ሱዳን አሁን የገጠማትን ወቅታዊ ችግር ተከትሎ ኢትዮጵያና ሱዳን በይገባኛል የሚወዛገቡባቸውን የድንበር አካባቢዎች የኢትዮጵያ መከላከያ ሰራዊት ተቆጣጥሮታል በሚል በአንዳንድ የብዙሀን መገናኛ የተላለፈው መረጃ ከእውነት የራቀ መሆኑን የአካባቢው ባለስልጣናትና ነዋሪዎች ገለጹ። በአማራ ክልል የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ የኢትዮጵያ መከላከያ ሰራዊት ከግጭቱ በፊት ከነበረበት ቦታ አልተንቀሳቀሰም ሲሉ ለአሜሪካ ድምጽ አስታውቀዋል። በምንም አይነት መንገድ ማረጋግጥልሽ ሌላ አካባቢ የኢትዮጵያ ጦር ከዚህ በፊት ከነበረበት አንድ ኢንች ያልተንቀሳቀስ። በሱዳን በቀጠለው ግጭት በርካታ ሀገራት ዜጎቻቸውን ለማስወጣት በሚያደርጉት ርብርብ የኢትዮጵያ መከላከያ ሰራዊት በድንበር አካባቢ ለውጭ ሀገራት ዜጎች ከሚያደርገው ልዩ ጥበቃ ውጭ ምንም አይነት ቦታ የመውረር እንቅስቃሴ አለማድረጉን ያረጋገጡት አቶ ቢክስ ወርቄ የኢትዮጵያ መንግስት የሱዳን ሕዝብ አሁን የገጠመውን ችግር በሰላማዊ መንገድ ለመፍታት የሚጥር እንጂ አጋጣሚውን ተጠቅሞ የሚጎዳ ተግባር አይፈጽምም፣ ደግሞም አልፈጸመም ብለዋል። መሬት የማስለቀቅ ሁኔታ አይደለም ያለው መሬት የማስለቀቅ ተጠቅሞ ይረዳል እንጂ የኢትዮጵያ ሱዳኑ ሁኔታ በሰላማዊ መንገድ እንዲቋጭ ስራ ይሰራል እንጂ ጭራሽ ይህንን የሚያባብስ ነገር በፍጹም ሊሆንም አይችልም። እንደዚህ አይነት ግንባታ አይደለም የተገነባበት የቴክሱም አይፈቅድም። የኢትዮጵያ መንግስት በተለይ አጎራባች ህዝቦችም ይህንን ሁኔታ የሚፈቅዱበት አይደለም ያለው። አቶ አለሙ አወቀ ሲያ ተብላ በምትጠራው በሱዳን ክልል ውስጥ ያለች አንዲት የድንበር ከተማ በአማካይ ከ18 ኪሎ ሜትር ርቀት ላይ በምትገኘው መተማ ወረዳ ቱመት መንዱቃ ቀበሌ ነዋሪ ናቸው። አልፋሽጋ በመባል የሚታወቀውንና የሱዳን ወታደሮች ሲኖሩበት የነበረውን የጦር ካምፕ በቅርብ ርቀት እንደሚያውቁት ገልጸው የሱዳንን የእርስ በርስ ግጭት ተከትሎ የኢትዮጵያ መከላከያ ሰራዊት ሰሞኑን ምንም አይነት እንቅስቃሴ ሲያደርግ አለመመልከታቸውን ለአሜሪካ ድምፅ አረጋግጠዋል። እኛም እንደ መንግስት ብቻ ሳይሆን እንደ ህዝብ በጉርብትና አብረን ስንኖር፣ እኔ ሰሞኑን እንዲህ አይነት የተፈጸመ ነገር ያለ አይመስለኝም። አካባቢያችን አካባቢያችንም በደንብ ስለምናል። እኔ አሁን ይሄ አልፋሽቲያ የተባለው ቦታ እኮ ከኛ ቀበሌ ጋራ የሚዋሰን የነሱ ቀበሌ ዙሪያ መሬት አካባቢ ነው። በሱዳን በሚካሄደው የሁለት ተፋላሚ ኃይሎች ውጊያ ልዩ ልዩ ሀገራት በኢትዮጵያ መተማ በኩል ዜጎቻቸውን እያስወጡ ባሉበት በአሁኑ ሰዓት የአሜሪካው ፕሬዚዳንት ጆ ባይደን ዜጎቻቸው በሰላም እንዲወጡ በማገዛቸው ምስጋና ካቀረቡላቸው ሀገራት መካከል ኢትዮጵያ አንዷ ናት። በተመሳሳይ በኢትዮጵያ የሚገኘው የአሜሪካ ኤምባሲም ባልደረቦቻቸው በሰላም ከሱዳን እንዲወጡ ላደረገው የኢትዮጵያ መንግስትና የኢትዮጵያ መከላከያ ሰራዊት ምስጋና ማቅረቡ ይታወሳል። ለአሜሪካ ድምፅ አስቴር ምስጋና ባህር ዳር። በመከታተል ላይ የምትገኙት ከአሜሪካ ድምፅ ራዲዮ የሚቀርብላችሁን የምሽቱን ስርጭት ነው። ቀደም ብለን የሰማነው ደግሞ የዕለቱን ዓብይ እርስ ዘገባ ነበረ። አስቴር እናመሰግናለን። የትንታኔው መጽሔት ይቀጥላል። በሱዳን ጦር ጠቅላይ አዛዥ ጀነራል አብዱል ፈታህ አልቡርሃን ሰራዊትና በጀነራል ሐምዳን ዳገሎ ወይም ሀመቲ ጦር መካከል ለ12 ቀናት ሲካሄድ የቆየ ውጊያ ጋብ በማለቱ በርካታ የሀገሪቱና የውጭ አገር ዜጎች ሱዳንን ለቀው በመውጣት ላይ ናቸው። ከሮይተርስና ከአሶሺየትድ ፕሬስ የደረሰንን የሱዳንን ውሎ የሚመለከቱ ዘገባዎችን እንግዲ ወልዴ እንደሚከተለው አቀናብሯቸዋል። በሱዳን አንጻራዊ ጸጥታ በመስፈኑ በካርቱምና ኦምዱርማን ከተሞች የሚገኙ በርካታ ነዋሪዎች ምግብና ውሃ ፍለጋ ከቤታቸው ወጥተዋል። እየተካሄደ ባለው ውጊያ ምክንያት ላለፉት በርካታ ቀናት በቤታቸው ተደብቀው የነበሩት ነዋሪዎች በዳቦ ቤቶችና የሸቀጥ ሱቆች ተሰልፈው ታይተዋል። ፋት አልራህማን የኦምዱርማን ነዋሪ ነው። ናዚ አላምሮም በንዚን ሰዎች ምንም ማድረግ የማይችሉበት ሁኔታ ውስጥ ናቸው። ያሉት የሚረዳቸው ይሻሉ። ለዳቦ ለነዳጅ ሰልፍ ይዛሉ። ዳቦም ሆነ ነዳጅ ግን የለም። ጸጥታው የተረጋጋ አይደለም። በጤና አገልግሎቶች በኩል ያለው ሁኔታ መጥፎ ነው። የታመሙ አሉ፣ በጦርነቱ የተጎዱም አሉ። እናም ደግሞ ሕክምና እያገኙ አይደለም። ለነዳጅ ነው የተሰለፍ ነው። ነገር ግን ማግኘት አልቻለም። መጓጓዣም የለም። የተኩስና የፍንዳታ ድምፅ መሰማቱ ቀጥሏል። ነዋሪዎች ግን ግጭቱ በተወሰኑ ቦታዎች እየተካሄዱ መሆናቸውን ይናገራሉ። በወታደራዊ ዋና መስሪያ ቤቶች በማዕከላዊ ካርቱም በሚገኘው ሪፐብሊካን ቤተ መንግሥትና ከናይል ወንዝ ባሻገር በሚገኘው ኦምዱርማን ባሉ ወታደራዊ ሰፈሮች ግጭቱ እንደ ቀጠለ ነዋሪዎች ይናገራሉ። 12 12ኛ ቀኑን በያዘውና በሁለት ተፎካካሪ ጄኔራሎች መካከል እየተካሄደ ባለው ውጊያ ምክንያት ቀድሞውንም በሰብአዊ እርዳታ የሚኖረው 46 ሚሊዮን የሚሆነው አንድ ሦስተኛ የሱዳን ሕዝብ ከፍተኛ ችግር ውስጥ ይገኛል። ጦርነቱን ሽሽት ሱዳንን እየለቀቁ ካሉት ውስጥ አብዛኞቹ እየሄዱ ያሉት ወደ ቻድ እንደሆነ ለማወቅ ተችሏል። የተመድ የስደተኞች ከፍተኛ ኮሚሽን እንደሚለው እስካሁን 20 ሺህ የሚሆኑ ሱዳናውያን ቻድ ገብተዋል። ግጭቱ እየተባባሰ ከመጣ መፈናቀሉ እንደሚጨምር ኮሚሽኑ አስታውቋል። በቻድ የሚገኙት የኮሚሽኑ ወኪል ሁኔታው የሚባባስ ከሆነ አንድ መቶ ሺህ የሚሆኑ ሱዳናውያን ወደዛች አገር ሊሸሹ እንደሚችሉ ግምታቸውን አስቀምጠዋል። ከዚህ በፊት በሱዳን በነበሩት ግጭቶች ምክንያት 400 ሺህ ሱዳናውያንን በማስተናገድ ላይ ያለችው ቻድ አዲስ ስደተኞችን ተቀብላ ለማስተናገድ በቂ አቅርቦት እንደሌላት ተነግሯል። ሱሪያ ሀሩን ስላወጣጧ አወጣጧ ትናገራለች። የአረብ ሚሊሻዎች መጥተው መንደራችንን ካጠቁ በኋላ እኔና ቤተሰቤ ጥለን ሸሸን። እዚህ ድረስ የመጣ ነው ራሳችንን ለማዳን ነው። አሁን ደህንነታችን የተጠበቀ ቢሆንም የምግብና የውሃ ጦት ችግር ገጥሞናል። መጠለያ ስለሌለን የአየሩ ሁኔታም ከብዶብናል። በሌላ በኩል ጦርነቱን በመሸሽ ላይ ያሉ በርካታ ሱዳናውያን በግብፅ ድንበር አቅራቢያ እና በዋናው የአውሮፕላን ጣቢያ በመሰባሰብ ላይ ናቸው። የአይን እማኞች እንደሚሉት ካለ በቂ ምግብና መጠለያ ከአገሪቱ ለቀው ለመውጣት በርካቶች ለቀናት በመጠባበቅ ላይ ናቸው። ለሶስት ቀናት የታወጀውን የተኩስ ማቆም ተከትሎ በመዲናዋ ካርቱም የነበረው ውጊያ ጋብ ብሏል። የተኩስ ማቆሙ ቀጣይነት ግን አስተማማኝ ባለመሆኑ የውጊያውን ጋብ ማለት እንደ ጥሩ አጋጣሚ በመጠቀም በርካቶች ሱዳንን ለቀው በመውጣት ላይ ናቸው። መሐመድ አድሊ የተባለው ግብፃዊ ተማሪ በሰላም ወደ አገሩ በመግባቱ ደስተኛ ነው። ጠዋት በነቃህ ቁጥር ተኩስ ነው የምትሰማው፣ በሁሉም ቦታ ተኩስ አለ። ተባራሪ አራት ጥይት ቤቴ ገብቶ እግዚአብሔርን ያዳነኝ። አሁን ዋናው ነገር አገራችን ግብፅ ገብተናል። እንደ እግዚአብሔር ፍቃድ ነገሮች ይረጋጋሉ። በበረሃ ላይ 15 ሰዓታት የሚወስደውን አድካም የመኪና ጉዞ አድርገው በርካቶች ፖርት ሱዳንና አርኪን በተሰኘው ወደ ግብፅ ማቋረጫ ድንበር ላይ ደርሰዋል። በሱዳን ያለውን ኤምባሲዋን ወደ ሌላ ቦታ ማዞሯን ግብፅ ትናንት አስታውቃለች። አንድ ኤምባሲ ሠራተኛ በሳምንቱ መጀመሪያ ላይ የተገደለባት ግብፅ ተዘዋውሯል የተባለው ኤምባሲ የት እንደሚገኝ አላስታወቀችም። እስካሁን 512 ሲቪሎችና ተዋጊዎች እንደተገደሉና 4200 ደግሞ እንደተጎዱ የአገሪቱ የጤና ሚኒስቴር አስታውቋል። እንግዲህ ወልዴን ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ ወደ ደቡብ ኢትዮጵያ እናቀናለን። በደቡብ ክልል ደቡብ ኦሞ ዞን ሰላማጎ ወረዳ በቦዲና ድሜ ብሔረሰቦች መካከል በተቀሰቀሰ ግጭት 14 ሰዎች መገደላቸውን የአሜሪካ ድምፅ በስልክ ያነጋግራቸው የሃና ከተማ ነዋሪዎች ገልጸዋል። አለመግባባቱ የተጀመረው በሁለት ሰዎች ግድያ እንደሆነ የጠቀሰው የዞኑ የሰላምና ጸጥታ መምሪያ ችግሩ በቦዲና ዲማ ብሔረሰቦች መካከል ተስፋፍቶ 11 ሰዎች መገደላቸውንና ስድስት መቁሰላቸውን አረጋግጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ የዚህን ዘገባ ዝርዝር ይነግረናል። በደቡብ ክልል ደቡብ ኦሞዞን ሳላማጎ እርዳ ውስጥ የምትገኘው አና የተባለች ከተማ ነዋሪ የሆኑት ስማቸውን እንዳንጠቅስ ጠየቁን። አንድ ነዋሪም የታጠቁ ጥቂት ግለሰቦች ምክንያት የተነሳው ግጭት ወደ ጎሳ ግጭት ከተለወጠ በኋላ እርስ በርስ በተደረገ የተኩስ ልውጥ የወረዳውን የመንግስት ስራ ኃላፊን ጨምሮ ሰዎች መገደላቸውን ተናግሯል። በትክክል አሁን ከአርብቶ አደሩ ከተማም ከአርብቶ አደሩም አንድ ላይ ወደ አስራ አራት አስራ አምስት ሞት ነው የሚባለው። አንዱ ያጠራጥራል። አርብቶ አደሩ አካባቢ ላይ ስለሆነ ቁስለኛ ነው ሞቷል አልሞተም የሚባል ነገር ስላለ አስራ አራት አስራ አምስት አካባቢ ይደርሳል። ለግጭቱ መንስኤ ነው ያሉትን እኚህ ግለሰብ ሲያስረዱ ታጥቀው መንገድ ላይ አድፍጠው የሚጠብቁ ሰዎች በሞተር ሳይክል ሲሄዱ የነበሩ ሰዎችን መግደላቸውና የተገደሉባቸው ጎሳ አባላት ለበቀል በመነሳታቸው ግጭቱ ተስፋፍቶ ወደ ሁለት ጎሳዎች ግጭት መቀየሩ ይናገራሉ። ሶስት ነበሩ። በአንድ ሞተር ላይ ሲሄዱ የነበሩት ሁለቱ ተገደሉ። አንዱ ያመልጥና መረጃ ይሰጣል ለሌሎቹ ለድሜዎቹም፣ ለዚህ ለወረዳ መመራር ነው። ከዛ ከዚህ ከወረዳ መመራር የፖሊስ አካላት ተነስተው ለማረጋጋትና አስከሬን ለማንሳት ሲሄዱ በሄዱት ላይ የድሜ ወጣቶች ሞተር ላይ ወጥተው በቀል ለበቀል ወደ ሳይ ሲመጡ ፖሊሶቹን መንገድ ላይ ያገኙና አንድ አርብቶ አደር ፖሊስ አብሯቸው ስለነበረ በሱ ላይ የተኮሱት ጥይት ሌላኛ ጓደኛቸውን አባል የመቁሰል አደጋ ፈጥረው ወደ ታች ወደ አርብቶ አደሩ እንደወረዱና እነሱም ከዚህ ከከተማም ደግሞ የተወሰኑ ሁለት ዶ ሶስት ሰዎች በስም ይጠቅሳሉ ተባብረው ሄደው በማሳ ላይ ባህና ከተማ ቅርበት ላይ እርሻ በማረስ ላይ የሚገኙ አርብቶ አደሮችን በማሳቸው ላይ ያሉ ነፍሰጡር ሴት፣ ልጃገረድ እና ህፃናትን በግፍ ጨፍጭፈው ገለዋል። ሌላ የአይን እማኝ ነኝ ያሉትና ስማቸውን እንዳንጠቅሰ ጠየቁ አንድ የአካባቢው ነዋሪም ከዛ ወደ እዛ እየሄዱ አጋጣሚ መንገድ ላይ ጠብቆ የነበረ ሰው ስለነበር በነሱ የተገደሉ አጋጣሚ አንዱ ማች አመራር ነበር፣ የወረዳ አመራር። አንደኛው ደግሞ የባላባት ልጅ ነበር። እንደገና የተበቃይ ቤተሰብ ደግሞ ከተማ ነው። ጦሩ ከተማ ላይ ድብደባ ነው። የተገደሉበት ምክንያት ምንድን ነው? የመጀመሪያዎቹ ሁለት ሰዎች ምንም የለም በቃ ዝም ብሎ በፍታ ነው በአድፍጠው በሚጠብቅ ሰው የተገደሉ ምክንያቱ አይታወቅም። የዞኑ ሰላምና ጸጥታ መምሪያ ኃላፊ አቶ ታዴስ ካዬ በሁለት ሰዎች ግድያ የተጀመረው ችግር በቦዲና በዲሜ ጎሳዎች መካከል ተስፋፍቶ ሰዎች መገደላቸውና መቁሰላቸውን አረጋግጧል። ከሆነ ባለን መረጃ ተራ ያው ደ ወደ አመራር እና አዳር ሰው አለ ከተገደለ በኋላ በአጋጣሚ በምንድን ነው ወደ ቦዲ ሄደው አጠፋ የመለት ሰዎች ወደ አንድት ቦዲ ነው እየተገደለ እና ግን እነሱ ከተማ መጥቶ እንትን ካሉ በኋላ ከተማ ከብቶ ከተማን እየተኮሱ ምን እያሉ እንዴ ካሉ በኋላ በውስጥ የነበሩ አካላት ያን ሲከላከሉ ቢያንስ ወደ ስድስት ሰው ቆስሏል። በአጠቃላይ የመወጣ አደጋ ወደ አስራአንድ ሰው ነው የሞጣው። ማንነታቸው እንዳይጠቀስ የጠየቁ ሌላ አስተያየት ሰጭ በበኩላቸው የቆሰሉ ሰዎች መኖራቸውም ገልጿል። ቁስለኛ ወደ ሰባት ደርሷል። በሀና ከተማ ውስጥ አንድ ነፍሰ ጡር እናት ከባሏ ጋር በቤታቸው ውስጥ እንደተገደሉና ሕፃን ልጃቸው ግን ተደብቆ መትረፉን ተናግረዋል። ከነ ነፍሰጡር ባለቤት ነው እና ከነ ወንድም ነፍሰጡር ሴ ነት ኦልሬዲ አስራ አምስት ቀንና ሀያ ምናምን ቀን ይቀራት ነው የሚባለው። እሷን ጨምሮ የወንድም ጨምሮ ጀምሮ ተገሏል። ግን አንድ ላይ እዛው በመሀላቸው የራሳቸው ልጅ የነበረ ቤት ውስጥ እንደምንም አልጋ ተተረብሶ ብዙ አመት ደሞም ተደብቆ። ራሱ የመንግስት ጸጥታ ኃይሎች አካባቢውን እያረጋጉ ቢሆንም በሀና ከተማ የሚኖሩ ዜጎች በታጠቁ ሰዎች ጥቃት ይደርስብናል በሚል ስጋት ውስጥ መሆናቸውን ተናግሯል። ከሰኞ እስካሁን ድረስ ያው ተረጋግቷል። ኃይልም ገብቷል። ከክልልም ኮሚሽነሮች መጥተዋል። የማረጋጋት ስራ የተሰራ ነው ያለው። አርብቶ አደሩ ያው በሄደበት እስካሁን ድረስ ተመልሶ ጥቃት ለማድረስም አልሞከረም። ግን የሚያሰጋው ነገር ምንድን ነው? አሁን በኃይል የኃይል ሚዛን የሰራዊት ኃይል ሚዛን ስላለ ህብረተሰቡ እየፈራ ያለው ከዚህ በፊትም ሲያደርጉት እንደነበሩት በወንዝ አካባቢ፣ በመንገድ ላይ፣ በመንገድ እንቅስቃሴ ላይ ግድያ ይፈጽማሉ የሚል ስጋት ነው ያለው። የዞኑ የሰላምና የጸጥታ መምሪያ ኃላፊ አቶ ታደሰ በበኩላቸው ወንጀል ፈጻሚዎች በሕግ እንዲጠየቁ ከህብረተሰቡ ጋር ውይይት መጀመራቸውን ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ዮናታን ዘብዴውስ እናመሰግናለን። በመቀጠል ደግሞ ወደ ሰሜን ኢትዮጵያ መቀሌ እንሻገራለን። የሁሉም ኢትዮጵያ ክልሎች ርዕሳነ መስተዳደር እና የሁለቱ የፌዴራል ከተሞች ከንቲባዎች በዛሬው እለት በትግራይ ክልል ጉብኝት ሲያካሂዱ፣ ልኡካኑ የመሩት የብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራህ በክልሉ ዳግም ግንባታ ሂደት ፓርቲያቸውና መንግስታቸው በቁርጠኝነት እንደሚሰራ አስታውቀዋል። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለና የአፋር ክልል ርዕሰ መስተዳደር አቶ አወል አርባ የትግራይ ክልል አመራሮችና የማህበረሰብ ተወካዮች የባህር ዳር ከተማንና ሰመራን እንዲጎበኙ ጋብዘዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም በየርዕሳነ መስተዳደሮቹ የቀረበላቸውን ግብዣ መቀበላቸውን ገልጸዋል። የዚህን ዘገባ ዝርዝር ሙልጌታ ጽባ ያሰማናል። በብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፈራ የተመራ የኢትዮጵያ ፌዴራላዊ ክልሎች ርዕሳነ መስተዳደር እንዲሁም የአዲስ አበባና የድሬዳዋ ከተሞች አስተዳደር ከንቲባዎች ልኡካን ዛሬ ሐሙስ ሚያዝያ 19 ቀን 2015 ዓ ም ወደ ትግራይ ክልል በመምጣት ያደረጉት ጉብኝት ከሰላም ስምምነቱ በኋላ ግንኙነትን የማደስና አጋርነት የማሳየት ዓላማ እንዳለው ባለፈው እሁድ ጦርነት ይብቃ ሰላምን እናጽና በሚል መሪ ቃል በወዳጅነት ፓርክ በተከናወነው የእውቅናና የምስጋና መርሃ ግብር ላይ በጠቅላይ ሚኒስትር አብይ አህመድ ተገልጿል። ልኡካኑ በጦርነቱ ተፈናቅለው በመቀለ ከተማ የሚገኙ ተፈናቃዮች እንዲሁም በውቅሮ ከተማ በጦርነቱ ጉዳት የደረሰባቸው ሰማያታ የእምነበረድ ፋብሪካና ሼባ የቆዳ ውጤቶች ፋብሪካ ያሉበት ሁኔታ ተመልክተዋል። ጉብኝቱን የመሩት የብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራ ለተደረገላቸው አቀባበል አመስግነው በሰሜን ኢትዮጵያ ጦርነት በትግራይ በአፋርና በአማራ ክልሎች የወደሙ ተቋማትና መሰረተ ልማቶች ዳግም ለመገንባት ፓርቲያቸውና መንግስታቸው በቁርጠኝነት እንደሚሰራ አስታውቀዋል። በጦርነቱ ምክንያት የደረሰው ጉዳት ከፍተኛ ቢሆንም እኛ ኢትዮጵያውያን ከተባበር በአጭር ጊዜ ውስጥ ከበፊቱ በተሻለ መልኩ መገንባት ይቻላል። የኢትዮጵያ ህዝብ በጦርነቱ የትግራይ የአማራና የአፋር አካባቢዎች መልሶ ለመገንባት በሚደረገው ጥረትም የድርሻውን ለማበርከት ያለው ዝግጁነት በተለያዩ አጋጣሚዎች ሲያረጋግጥ ቆይቷል። በዛሬው ዕለት የሁሉም ክልል ርዕሳነ መስተዳድሮች እና የሁለቱ ከንቲባዎች በዚህ መርሃ ግብር ላይ መሳተፉን የኢትዮጵያ ሕዝብ ምን ያህል የተጎዱ አካባቢዎች መልሶ ለመገንባት በሚደረገው ጥረት የበኩሉ መስዋዕት መመለከት ዝግጁ እንደሆነ እንደሆነ የሚያሳይ ነው። የትግራይ ክልል የፖለቲካ ኃይሎች በአገር አቀፍ የምክክር መድረክ እንዲሳተፉም አቶ አደም ፋራህ ጥሪ አቅርበዋል። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለም በአማራና በትግራይ ክልሎች በተፈጠረው ቁርሾ በሰው ህይወትና በንብረት ላይ ከፍተኛ ኪሳራ እንደደረሰ አውስተው ከአሁን በኋላ ችግሮቻችን በሰላማዊ መንገድ ለመፍታት ዝግጁ ነን ብለዋል። የትግራይ ክልል ጊዜያዊ አስተዳደር አመራሮችና የማህበረሰብ ተወካዮች ባህር ዳር ከተማን እንዲጎበኙ የግብዣ ጥሪ አቅርበዋል። አውቃለሁ በትግራይና በአማራ በኩል ብዙ ነገር ተዘግቶ እንደቆየ ስለሆነም አሁን የጭነት ትራንስፖርት ያለምንም ችግር እንቅስቃሴ አለን ከዛሬም ጀምሮ እየተነጋገርነ በሽሬ ጎንደር፣ እና በወልደያ ደሴ ከመቀሌ የሚሄደው የህዝብ ትራንስፖርትም እንዲጀመር በእናንተ በኩል ጥሬን እያስተላለፉ እኛም የምንችለውን የደህንነት ስጋት እንዳይገባችሁ የምናደርግ መሆኑን ለማረጋገጥ እወዳለሁ። በአማራ ክልል ህዝብ እና መንግስት ያለንን ልዩነት በቁርጠኝነት በሰላም እና በውይይት ለመፍታት የተዘጋጀነ መሆኑን መግለጽ እፈልጋለሁ። ይሄ የቆየ ቁሾ ስርዓት ባለው መንገድ ደረጃ በደረጃ እየተነጋገርነ፣ እየተወያየነ በሰለጠን አግባብ ችግሩን እንዳያገረሽም እንዳይደገምም መፍታት የምንችልበት አቅም አለ። ስለሆነም ወንድሜን አቶ ጌታቸውን እና አመራሩን የሕዝብ ተወካዮችን የሃይማኖት አባቶችን በቅርብ ወደ ባህር ዳር እንድትመጡ እና እንድንነጋገር ጥሪን ማቅረብ እፈልጋለሁ። በተመሳሳይ የአፋር ክልል ፕሬዚደንት አቶ አወል አርባም የትግራይ ክልል ጊዜያዊ አስተዳደር አመራሮችና የህዝብ ተወካዮችን ወደ ሰመራ ከተማ ጋብዘዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳም ከሁለቱም ክልሎች የቀረበላቸውን የግብዣ ጥሪ እንደሚቀበሉ ገልጸዋል። አመራሮቹ ወደ ትግራይ ክልል በመምጣት አጋርነታቸውን በማሳየታቸው ምስጋና አቅርበዋል። ቻለ መጠን የተባሉት ችግሮች ችግሮች ናቸው። ችግሮቹን በመተማመን መንፈስ መፍታት መቀጠል መቻል አለብን ዋናው ነገር ከሌሎች አካባቢዎች የቀረቡ እንገናኝ የሚሉ ጥሬዎች መገናኘት ግዴታችን ነው የትኛውን ቦታ መገናኘት ግዴታችን ነው በዚህ አጋጣሚ ስለመጣችሁ ምስጋናችን ከፍ ያለ ነው የትግራይ ህዝብ ምልክቶች አይቶ የደረሰውን የጥፋት መጠን የተፈናቃይ ሁኔታ በተወሰነ መልኩ አይተን ግን ደግሞ የሰው ፈገግታ ከምንም ነገር በላይ ይሄ ነገር በዘላቂነት ለመፍታት የሚያስችለን እድል ተፈጥሯል የሚል ስሜት ስለሆነ ያንን ስሜት አጠናክረን የምንገፋበት ነው የሚሆነው ለትግራይ ክልል ዳግም ግንባታ የተለያየ መጠን ያለው ገንዘብ ጠቅሰው ቃል የገቡ ያሉ ሲሆን በዛሬው ዕለትም ያስረከቡ ክልሎች ነበሩ። የሁሉም ክልሎች ርዕሳነ መስተዳድር እና የሁለቱ ፌዴራላዊ ከተሞች ከንቲባዎች በትግራይ ያካሄዱት የአንድ ቀን ጉብኝት ማምሻውን በማጠናቀቅ ወደ አዲስ አበባ ተመልሰዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም። ሙልጌታ አጽባ አመሰግናለሁ። በመቀጠል ወደ አዲስ አበባ እናቀናለን። ካለፈው ሰኞ ጀምሮ በዲጂታል የክፍያ ስርዓት እየተከናወነ ያለው የነዳጅ ግብይት በአዲስ አበባ ማደያዎች ከፍተኛ መጨናነቅን በመፍጠሩ ለስራ ሰዓት ብክነት እየዳረጋቸው እንደሆነ አሽከርካሪዎች ለአሜሪካ ድምፅ ተናግረዋል። ይህ ነዳጅ ማደያ ሰራተኞች ደግሞ በስራ ላይ የዋለው የዲጂታል የነዳጅ ግብይት ስርዓቱ እንዲህ አይነት ችግር እንዳይፈጠር በአንዴ ሳይሆን በሂደት መተግበር ነበረበት በማለት ተናግረዋል። የትራንስፖርትና ሎጂስቲክ ሚኒስቴር በበኩሉ ደንበኞች ለዝግጅት የተሰጣቸውን ጊዜ በአግባቡ አለመጠቀማቸው በየማደያዎቹ የሚታየው መጨናነቅ እንዲፈጠር አስተዋጽኦ አድርጓል በማለት ለመንግስት መገናኛ ብዙሃን ገልጿል። ግብረ ሚካኤል ግብረ መድን ዘርዝራለሁ። የነዳጅ ግብይት ከሚያዝያ 16 ቀን 2015 ጀምሮ ሙሉ በሙሉ በዲጂታል የክፍያ ስርዓት እንዲፈጸም መደረጉን ተከትሎ በአዲስ አበባ በሚገኙ ነዳጅ ማደያዎች የተሽከርካሪዎች መጨናነቅና ረዥም ሰልፍ ይታያል። በማደያዎች የሚታየው መጨናነቅና ሰዓታት የፈጀ ሰልፍ በስራቸው ላይ ተጽዕኖ እንደፈጠረባቸው ከነገሩን የታክሲ አሽከርካሪዎች አንዱ ሲሳይ አሸናፊ ነው። ተሰልፈን ነው የምንቆየው። ብዙ ሰዓት እንሰልፋለን። አሁን እኔ ሌላ ቦታ ተሰልፌ አልቋል ተብዬ ነው እዚህ እንደገና መጥቼ የተሰለፍኩት። ዛሬ ጠዋት አልሰራውም፣ ነዳጅ ሰልፍ ብቻ ነኝ። አሁን ስንት ሰዓት ነው? ሶስት ሰዓት ከሀያ አምስቱ ነው። ጠዋት ጀምሬ ነው ተሰለፍኩት፣ ነዳጅ አለቀ፣ ተመልሼ እዚህ መጥቼ የተሰለፍኩት። እስካሁን አንድ ብር አልሰራውም። አንድ ሺህ ብር ነው ገቢ ያዝኩት ከዚህ በኋላ ነው። ከዚህ በኋላ ደግሞ መኪና ነው የሚበዛው፣ ሰው የለም። እስካሁን እንግዲህ ያው አራት ሰዓት ያህል ስራ ፈትቻለሁ ማለት ነው ህዝቡን ተንገላቷል እኔም ይኸው ተሰልፌ አለሁ ሌላው የታክሲ አሽከርካሪ መለስ ምትኩ ደግሞ ሁኔታው የትራንስፖርት ችግሩን አባብሶታል ይላል ሰልፍ መያዘን አይቀርም ያው ሰዓት ይገልባል አንድ ቢያጆት አቃጥላል ይኸው የቆመው ህዝባቱ ያው ታክሲ ስለሌለ እንጂ ተሰፋሪ አውርደ ነው እንጂ ጭና አይደለም። የምጠብቀው ካውረድከዋለሁ። ማንነቴ እንዳይገለጽ ያለን አንድ የሚዲያ ሰራተኛ ዲጂታል የነዳጅ ግብይት ስርዓቱ በሂደት እንዲተገበር ቢደረግ ኑሮ የኃይነቱ መጨናነቅና የሰዓት ብክነት አይፈጠርም ነበር በማለት ሐሳቡን አጋርቶናል። በአንድ የተጀምረ ቀስ እያለ ነገሮች ቢጀምሩ ኖሮ ማለትም ዚያው ግቢ ውስጥ ያለውን ድንኳን ሰርተው አንድ ወር ሁለት ወር ቴሌብር እዚ ሰፖርት እያደረገ ሰውን እያለማመድ እያለማመድ በአንዴ ያለማመድ እየከፈተ ብሄድ ኖሮ እንደዚህ ግርግር አንድ ሲጀምር ሁሉም ያልከፈተ ይበዛው። ግማሹ ሲመጣ ቴሌብር ነው ስትለው የለኝም ይልሃል። ግማሹ ንግድ ባንክ ነው ይልሃል። ክፈት ስትለው ደግሞ በኋላ ያለው እንደገና ይቆማል። ከፊት ያለው ማስተናገድ አንችልም። ስለዚህ በአንዴ ባይሆን ኖሮ ቀስ ቀስ እያለ ሰው ቢለማመድ ኖሮ ይሄ ሁሉ ግርግር አይኖርም ነበር ማለት ነው። ለእኛ ይሄ ነበር። ነዳጅ ለመቅዳት ተሰልፈው ያገኘናቸው አቶ እንደሰንተድላ ወረፋ ሲጠብቁ አራት ሰዓት ማባከናቸውን ይገልጻሉ። አስራ ሁለት ሰዓት ነው የመጣሁት፣ እንደውም ቀድሜ የመጣው ነበር ይመስለኝ። አሁን እንግዲህ ማ ሶስት ሰዓት ነው። እንግዲህ እንደምታየው ነው ክራውዱ ይመስለኛል። እንግዲህ አንዳንዱ ሰው አፕሊኬሽኑ ሲያጭን ይመጣል። ህብረተሰቡ ይመስለኛል ግንዛቤውን በደንብ የተረዳ ይመስለኝም እንጂ ሲስተሙ፣ ዘመናዊ ሲስተሙ አጠቃቀሙ ወደነዋል። ግን አሁን ገና ሰው እስከሚረዳው ድረስ እንደዚህ አይነት ክራውዶች ይኖራሉ ብዬ ነው የማስበውና ወይም ደግሞ ሁለቱንም ማስኬድ ሰው እስኪለምደው ድረስ ካሹንም ቴሌብሩንም ማስኬድ ጥሩ ነው። ጎን ለጎን ቢሆን ያለው ነገር ይቀንሳል ብዬ አስባለሁ። አዲሱ የዲጂታል የነዳጅ ክፍያ ስርዓት ማንኛውም አሽከርካሪ የነዳጅ ክፍያውን በካሽ ሳይሆን የሞባይል ስልኩን በመጠቀም በቴሌብር መተግበሪያ ወይም በሌሎች የዲጂታል የክፍያ ስርዓት አማራጮች ወደ ባንኮች እንዲያስተላልፍ ይጠየቃል። በኢትዮ ቴሌኮም የሞባይል ገንዘብ ማስተላለፍ ኃላፊ አቶ ብሩክ አድሃና በዲጂታል ግብይት ስርዓቱ ላይ ግንዛቤው ለሌላቸው ደንበኞች የተቋሙ ሰራተኞች ድጋፍ እያደረጉ እንደሚገኙ ገልጸዋል። እንግዲህ ለቴክኖሎጂ አንዳንዱ ሰው አዲስ የመሆን ነገር ስለሚኖር የእኛም ባለሙያዎች ታች ድረስ በማውረድ የገንዘብ ዲጂታል መኒ ወደ ጥሬ ገንዘብ ወደ ዲጂታል መኒ የመቀየር ፊናቸውን የረሱ ከሆነ ፊናቸውን ሪሴት አድርገን የማሳየት ስራዎችን እያደረግ ነው። በዲጂታል የግብይት ስርዓቱ ላይ የሚታየው መዘግየት አሁን ካለው የኢንተርኔት ፍጥነት ጋራ የሚያያይዙት አሽከርካሪዎችም አሉ። ማንነቴ እንዳይጠቀስ ያሉን አንዲት አሽከርካሪ ይህን ሀሳብ ሰንዝረዋል። ለእኛ አይሆን ለእኛ ኔትወርክ አይሆን። በዚህ ላይ የትኛው በሄድክበት ቦታ የየትኛው ቦታ ሄደህ ነው ወዲያው አክቲቭ ሆኖ ለስራ የምትመለሰው? ማዳያስ የት የት አግኝተህ ነው ወዲያው ብድግ አድርገህ እንድትመጣ የምትችለው? ስለዚህ ማዳያ ብዙ ኖሮ አገልግሎቱ አቅርቦቱ ብዙ ሆኖ ቢሆን ትጠቀማለህ። ግን ይህ ሁሉ ሰው ትናንትና ስራ የፈታው ሰው ብዛት እውነት ነው። ስለዚህ ከባድ። እኔ አሁን ትናንትና ስንት ሰዓት ተሰልፌ የቀዳሁት ጠዋት አራት ሰዓት የመጣ ልጅ ወደ ስምንት ሰዓት ከምናምን ነው ቀርቶ የተመለሰ ገብቷላል በድርጅት ስራ ማለት ነው። ያ መኪና ስራ ሳይሰራው አለ ማለት ነው። አቶ ብሩክ ግን በማደያዎች ያለው መጨናነቅ ከኢንተርኔት ፍጥነት ጋር አይገናኝም ይላሉ። ኔትወርኮቻችን ይህን ያክል የመጨናነቅ ችግር የለም። በነገር ላይ ብዙ ደንበኞቻችን ግብይቱን በሚፈጽሙበት ጊዜ እንዳልኩ፣ ሰከንዷም ማጨርናት፣ ሌላም ሰፊ የሆነ የኢንተርኔት የምናምን ነገር የሚፈልገው ነገር የለም። ስልካቸው ላይ ስልክ ቁጥራቸውን እንደሰጡ የሚከፍሉበት ሜሴጅ ይመጣል። እሱ ላይ ፓርቲ ናቸውን ነው የሚያስገቡት እና ይህን ያክል የጎላ የኔትወርክ ችግር የለም። መቶ ፐርሰንት ማረጋግጠው፣ በኔትወርክ ችግር የገጠመን የለም። ሁኔታው ከማደያዎች አቅም ጋር እንደሚያያዝም አቶ ብሩክ ጠቁመዋል። አንዳንድ ማደያዎች ሁለት ሶስት የፊውል ፓምፕ የመቅጃንቱ ሳጥኖች አሉ ብዬ ልግለጣቸው። አንድ አራት አምስት ስድስት ይኖራል። አንዱ ሳጥን ሁለት መቅጃ ሊኖረው ይችላል። ስለዚህ አሁን ላይ ኦብዘርቭ እያደረግናቸው ያለ ነው። በሙሉ አቅማቸው ማደያዎች አለመስራታቸው አንድ እክል ሆኖ ያለበት ሂደት አለ። ይህንን በጋራ ደግሞ ማደያዎችን በመንገር እንዲያስተካክሉ እንዲ የተበላሸ ነገር እንዲሰራ የማድረግ ስራዎችን እያደረግ ነው። ስለዚህ ከዚህ ጋርም ሊገናኝ ይችላል። የትራንስፖርትና ሎጂስቲክስ ሚኒስቴር በማደያዎች የሚታየው የተሽከርካሪዎች ሰልፍ ደንበኞች ከዲጂታል የግብይት ስርዓት ጋር ለመለማመድ የተሰጣቸውን የዝግጅት ጊዜ በአግባቡ ባለመጠቀማቸው የተፈጠረ ነው ብለዋል። ሚኒስቴር መስሪያ ቤቱ ሰሞኑን ለመንግስት ብዙሃን መገናኛ በሰጠው መግለጫ ዲጂታል የነዳጅ ግብይት ስርዓቱ በአዲስ አበባ በሚገኙ 153 ማደያዎች መተግበሩን ጠቅሶ በደንበኞች ዘንድ የሚታየው የዲጂታል መተግበሪያ አጠቃቀም ውስንነትም ለችግሩ መፈጠር አስተዋጽኦ እንዳደረገ ገልጿል። ተገልጋዮቹ ግን ችግሩ እስኪፈታ ድረስ መንግስት አማራጭ የክፍያ መንገድ ሊያመቻች ይገባል ይላሉ። አንደኛ ነገር በኢትዮጵያ ኔትወርክ በሲቪ ብር ተብሎ ይህን ያህል እንትን ማለት ቢሆን በሲቪ ብርም ለሚጠቀም አክቲቭ የሆነለት አክቲቭ የሆነለ አለዛ ግን በኤቲኤም ብንጠቀም ማንኛውም ሰው በኤቲኤሙ ቢጠቀም ቢያንስ ስራውን ያቀለዋል። አንደኛ ለሰራተኛው ሲስተሙ ምን ያህል ገብቶናል። ስራችን እንትተን ሁለት ሰዓት እና ሶስት ሰዓት እዚህ መቆም ፌር አይደለም አደለም እያስባል። ከሰው ህይወት ላይ ሳይፈልግ ጊዜው ይወሰድበታል። መስተካከል የሚችልበት ነገር ቢፈጠር ጥሩ ነው። አንደኛ ትሬኒንግ ቢሰጣቸው ማዲያው ሰዎች እንደዛ እንደዛ አይነት ነገሮች ቢሆኑ ቶሎ መፍትሄ ይገኛል ብዬ አስባለሁ። ህዝቡም እንደገና ተዘጋጅቶበት ቢሆን የተሻለ ይሆናል ብዬ አስባለሁ። ዲጂታል የክፍያ ስርዓቱ በየጊዜው እየተሻሻለ መምጣቱን የገለጸው የትራንስፖርትና ሎጂስቲክስ ሚኒስቴር ይኸው አሰራር ከግንቦት 1 ቀን 2015 ጀምሮ በክልሎችም ተግባራዊ እንደሚደረግ ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረመድህን አዲስ አበባ እያዳመጣችሁ ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት የቪኦኤ ኢትዮ ቻናል 57 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭትን ነው። የመጀመሪያው ምዕራፍ ዝግጅታችንን አጠናቀን ወደ ሁለተኛው አጋማሽ ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ደግሞ በደቡብ ክልል የተፈጠረውን ኮሌራን ይመለከታል። በደቡብ ክልል ጋሞ ዞኑ በተከሰተው የኮሌራ ወረርሽኝ ስምንት ሰዎች መሞታቸውን የዞኑ ጤና መምሪያ ሲያስታውቅ በጋሞና በጎፋ ዞኖች እስከ ትናንት ድረስ በጥቅሉ ከ430 በላይ ሰዎች በበሽታው መያዛቸውን የዞኖቹ ባለሥልጣናትና ነዋሪዎች ለአሜሪካ ድምፅ ገልጸዋል። የፌዴራልና የክልሉ መንግስታት እንዲሁም መንግስታዊ ያልሆኑ ድርጅቶች ድጋፍ እያደረጉ ቢሆኑም የመድኃኒትና የሕክምና ቁሳቁሶች እጥረት መኖሩን አመላክተዋል። ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል። ወረርሽኙ ከተከሰተባቸው አካባቢዎች አንዱ በሆነው በጎፋ ዞን የዛላ ወረዳ ነዋሪ አቶ አስናቀ በኃይሉ በሶስት ቀበሌዎች ወረርሽኙ መከሰቱና ሰዎች መታመማቸውን በስልክ ለቪኦኤ ተናግሯል። ወረዳ አንድ ሶስት ቀበሌያት ላይ ነው ያለው። ሶስት ቀበሌ ወደ ደቡብ ሞ አቅጣጫ በሚገኘው ሶስት ቀበሌያት ላይ ነው ወረርሽኙ ነው የተከሰተው። ያው እስካሁን ድረስ ቁጥጥር እየተደረገ ነው ያለ ቀበሌያት ወደ ሻበ ቀበሌ ባዮ ዜማ ቀበሌና ብሔራዊ ጋ ቀበሌ ይባላል። የተባበሩት መንግስታት ድርጅት ዩኤን ኦቻ ሰሞኑን ባወጣው ሪፖርት እንደ አውሮፓውያን አቆጣጠር ካለፈው ዓመት ነሐሴ ወር አንስቶ እንዲሁም በቅርቡ ወረርሽኙ ተከስቶበታል ያለውን የደቡብ ክልልን ጨምሮ በሌሎችም ክልሎች 4194 ሰዎች በበሽታው መያዛቸውን አስታውቋል። ክልሉ ነዋሪ አቶ አስናቄም ወረርሽኙ ከአጎራባች ጋሞ ዞን ማላጋርዳ ወረዳ ወደ ጎፋ ዞን ዛላ ወረዳ መዛመቱን ተናግሯል። ምክንያት ያው ከሌላ ወረዳ ለቅሶ በሄዱበት ያው በምግብ ውሃ ንክኪ ነው የተላለፈው። ለቅሶ ሄዱ ሰዎች ከኛ ወረዳ ቀበላት ሄዱት ወደ በጋሞ ዞን አዲሱ ወረዳ ወደ ማሌ አካባቢ የሚገኝ ወረዳ እዛ ወረዳ ዘመድ ሞቶ ለቅሶ ሄዱት ሰዎች ናቸው በሽታውን ይዘው የመጡት። በዛላ ወረዳ የባዮዚማ ጤና ጣቢያ ኃላፊ አቶ ማቴዎስ መንግስቱ እንደገለጹት ከሚያዝያ ዘጠኝ ቀን ሁለት ሺ አስራ አምስት ዓመተ ምህረት ጀምሮ በወረዳውም በተስፋፋው የኮሌራ ወረርሽኝ ከ59 በላይ ሰዎች ተይዘዋል። አሁን አስቸጋሪ ይሄ ወቅት አሁን ዝናብ ከዚ በፊት ፀሐይ አለ አራት ዓመት ሙሉ ሆነ። ከዛ በኋላ ደግሞ ዝናብ መጣ። ለሱ ምቹ ኢንቫይሮንመንት መፍጠሩ ምክንያት ረሀብ አለ ትንሽ እንዲሆን አሁን ሰው ኢሚዩኒቲ ራሱ መቋቋም አይችልም። በጣም ረሀብ የተጎዱ ሰዎች ስለሆነ በቀላሉ ባክቴሪያውን ይጎዳ ይችላል የሚል ሐሳብ ነው። ወረርሽኙ የከፋ ጉዳት እያደረሰ የሚገኘው የሕክምና ቁሳቁስና የመድኃኒት እጥረት በመኖሩ እንዲሁም የአካባቢው ህብረተሰብ ድርቁ ባስከተለው ረሃብ በመጎዳታቸው ነው ሲሉ አቶ ማቴዎስ አስረድተዋል። በጋሞ ዞን ጤና መምሪያ የጤናና ጤና ነክ ድንገተኛ አደጋዎች ቅኝት ዳይሬክቶሬት ዳይሬክተር አቶ ታረቀኝ መርኢድ በዞኑ እስከ ትናንትና ሁለት ድረስ ከሶስት መቶ ሀምሳ በላይ ሰዎች መያዛቸውን አስታውቀዋል። ከሶስት መቶ ሀምሳ አብዛኛው ወደ ሶስት መቶ ስምንት የሚሆኑ አገግመው ሲወጡ ወደ አርባ ምናምን የሚሆኑ እዛ እያገገሙ ናቸው። ያው በየቀኑ በየሰዓቱ ስለሚገባ ቁጥሩ አንዱ ሲጨምር አንዱ እየቀነሰ እንደዛ ነው የሚሄደው። ና ኦልሬዲ ወደ ሶስት መቶ ስምንት አካባቢ የሚሆኑ ታካሚዎች እስከ ትናንትናው ድረስ አገግመው ወጥተዋል። የደቡብን ጨምሮ በሀገሪቱ ልዩ ልዩ ክልሎች በተዛመተው የበሽታው ወረርሽኝ ከአራት ሺህ በላይ ሰዎች መያዛቸውና ሰባ አንድ ሰዎች ደግሞ ለህልፈት መዳረጋቸውን በተባበሩት መንግስታት ድርጅት ዩኤን ኦቻ የሰሞኑ ሪፖርት ተገልጿል። በጋሞ ዞን ጤና መምራ የጤናና ጤና ነክ ድንገተኛ አደጋዎች ቅኝት ዲሬክተር አቶ ታረቀኝ መሬድ ወደ ጤና ተቋም ከመምጣታቸው በፊት ለሞት ተዳረጉ ያሏቸውን አምስት ሰዎችን ጨምሮ በዞኑ በአጠቃላይ እስካሁን ድረስ ስምንት ሰዎች መሞታቸውን አስታውቀዋል። በተለይ ማገገሚያ ውስጥ ከመጡ በኋላ ሶስት ተመዝግቦብናል። ያው ኮሚኒቲ ውስጥ መጀመሪያ ዲያግኖስ ከማድረጋችን በፊት የተከሰተ እንዳለው ነው ማለት ነው። የጎፋ ዞን የጤና መምሪያ ኃላፊ አቶ ማርቆስ ማኖታ ወረርሽኙ በጎፋ ዞን በሁለት ወረዳዎች በሚገኙ አራት ቀበሌዎች መከሰቱን ተናግሯል። በዞናችን ትንሳኤ ዕለት ነው የመጀመሪያው ኬዝ የተፈጠረው። ዞን ውስጥ የትንሳኤ ዕለት ከተከሰተበት ጀምሮ እስካሁን ድረስ አጠቃላይ ሰማንያ ስድስት ኬዞች አሉ። ሰማንያ ስድስት ሙማን ሰማንያ ስድስት ሙማን ውስጥ ሰባት ሙማን ለጊዜው አሁን ሕክምና ማይከል ላይ ናቸው። ሙሉ በሙሉ እስኪያገግሙ ደስ እንደወጡ ያው እነሱም አዲስ የገቡ ናቸው። ትናንት የገቡ ናቸው። ከዛ ውጪ ሰባ ዘጠኝ ኬዝ ቢኖ ወጥቷል። ሞት የለም ማለት ነው። አሁን ወደ ተዘጋጁ ማገገሚያዎች ከመድረሱ በፊት እንደ ሞተ ከሚጠረጠር አንድ ሰው በቀር በዞኑ ሞታ ለመመዝገቡን የሚናገሩት አቶ ማርቆስ በሽታውን ለመቆጣጠር ጥረት የተደረገ መሆኑን አስረድተዋል። በበሽታው የተጠቁ ሰዎችን ልየታና ሕክምና አገልግሎት ማዕከላትን በማዘጋጀት ሕክምና እየተሰጠ ነው ያለው። ተቻለ መጠን ስታንዳርዱን የጠበቀ ሕክምና ማዕከል አዘጋጅተን እዛ ሕክምና እየተሰጠ ነው። የፌዴራል እና የክልል መንግስታት እንዲሁም አጋር ድርጅቶች በሽታውን ለመከላከል ጥረት እያደረጉ ቢሆንም ድጋፋቸው በቂ እንዳልሆነ የሁለቱ ዞን ኃላፊዎች ተናግሯል። በደቡብ ክልል የጋሞና የጎፋ ዞኖች ገጠራማ ወረዳዎች የኮሌራ ወረርሽኝ ከምንደጋገምባቸው አካባቢዎች ውስጥ ተጠቃሾች ናቸው። የአካባቢው ህብረተሰብ ንጽሕናቸውን በመጠበቅ የመጸዳጃ ቤት አጠቃቀምን በማስተካከል ምግባቸውን አብስሎ በመብላት በተለይ ፍራፍሬዎችን በሚገባ አጥበው በመመገብና የሚጠጡትን ውሃ አፍልቶ በመጠጣት ከወረርሽኙ ራሳቸውን እንዲከላከሉ የየዞኖቹ ኃላፊዎች አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። ዮናታን ዘብዴዎስ እናመሰግናለን። በመቀጠል ከአንዲት ወጣት ጋር እናስታውቃችኋለን። ፍቅር ሰለሞን ጨርቃ ጨርቅና የሸራ ላይ የስዕል ጥበብን አንድ ላይ በማዋሃድ ለየት ባለመልኩ ስራዎቿን የምታቀርብ ሳሊ ናት። ከአዲስ አበባ ዩኒቨርሲቲ አላይ ስነ ጥበብ ትምህርት ቤት በጨርቃ ጨርቅ ዲዛይን የተመረቀችው ፍቅር ጆንያ በተሰኘ የንግድ መለያዋ በኩል የሴት ቦርሳዎችና የአንገት ልብሶችን ትነድፋለች። ኤደን ገረመው ከፍቅር ሰለሞን ጋር ያደረገችውን ቆይታ ተመልክተን እንመለስ። በጣም ነው የማመሰግነው። ሙሉ ስምሽን ያለሽበትን ሙያ አድርገሽ አስተዋውቂልኝ። እሺ፣ እኔ የማመሰግናለሁ። ስሜ ፍቅር ሰለሞን ይባላል። ከአዲስ አበባ ዩኒቨርሲቲ ካላይ ስነ ጥበብና ዲዛይን ትምህርት ቤት በዲዛይን ነው የተመረኩት እና አሁን በሳአሊ ና ዲዛይነር ነኝ። ግራጁዌት ያደረኩት ያው ስካርፍና ባጎች ነበር የሰራት ወጣሁኝ። በኋላ ግን የተለያዩ አርቶችን እሰራለሁ እና ባግና ስካርፎችንም እሰራለሁ። ዲዛይን ማለት ነው ለየት ባለመልኩ ስራዎችሽ ከእልፍ ና ከሹራብ ስራ ጋር የተያያዘ የሚመስሉ ግን ደግሞ እንደ ካንቫስ ግድግዳ ላይ ተወጥረው የሚቀመጡ አይነት ናቸው። እና እስቲ እንዴት ነው የምትሰሪው? ወደዛ አይነት አሰራር ዘይ ቤት እንዴት ልትመጪ ይችላልሽ? አዎ፣ መጀመሪያ ግራጅዌት ያደረግኩት እንደነገርኩሽ በ ባግ ና ስካርፍ ነበረ የሰራሁት። ያም ደግሞ ጆንያን ከክር ጋር አንድ ላይ ሚክስ አድርጌ ሁለቱን አንድ ላይ በማድረግ ነው ስካርፍ ና ባጎን የሰራሁትኝ። ከዛ ደግሞ ግራጁዌት አድርጌ ከወጣሁኝ በኋላ ደግሞ ወደ አርቱ ተመልሼ፣ ይሄ ሹራብ ይሄ እንደ ዌቭ ወይም ደግሞ እንደ ሽመና የሚሰራውን እኔ ደግሞ ወደ ስዕሉ አምጥቼ ግርግዳ ላይ የሚሰቀል የተለያዩ አርትወርኮችን እሰራለሁ እሰራለሁኝ ማለት ነው። እንዴት ወደዚህ ሀሳብ ልትመጪ ቻልሽ? ምክንያቱም ይሄ ለየት ያለ ነገር ነው እና ወደዚህ መንገድ እንዴት ልትመጭ ይቻል? ከዛ ከወጣሁኝ በኋላ የተለያዩ ኤክስፐሪመንቶችን አደርግ ነበር በራሴ። ይሄ እንደዚህ ቢሆን፣ ይሄ እንደዚህ ቢሰራ እያልኩኝ ጆን ያውን እና ክሩን አንድ ላይ እያደረኩ እየሰፋው ምናምን አደርግ ነበር እና ከዛ በኋላ በሂደት ነው እንደዚህ ልሰራ የቻልኩት ማለት ነው እና አብዛኞቹ ስራዎች ኢንስፓየር የሚያደርገኝ ተፈጥሮ ነው። ኢንስፓየር የሚያደርገኝ አብዛኞቹ ስራዎች ወደ ላንድስኬፕ ያደላሉ። ወደ ላንድስኬፕ ወይም መልክዓ ምድር ናቸው እና ይሄ የዛፍ ትርንም ሁሉም ነገር ስታይ ኔቸር በራሱ ነው የሚሄደው። የዛፍ ትርንም ስታይ እንደዛ ነው፣ አትገድቢውም፣ እንደፈለገ ነው የሚሄደው እና የእኔም ስራዎች እንደዛ በነፃነት የተሰሩ ናቸው። እና አብዛኞቹም ስራ ደግሞ ከፍሬም የወጡ ናቸው። እንደዚህ ሙሉ ነፃነት ያለው ነው፣ በፍሬም የተገደበ አይደለም። እና እንደፈለኩኝ ነው የሚሰራው የተሰማኝ ስሜት ማለት ነው። ባለሙያዎችም የጓደኞችሽም ሊሆኑ ይችላሉ እንዲሁም ደግሞ ስዕል የስዕል ስራዎችሽን የሚያዩ ሰዎች ምላሽ ምን ይመስላል? አዎ ሰው በጣም እያበረታታኝ ነው ማለት ሰው ባላሰበው ባልጠበቀው መንገድ ነው ሰርች የመጣሁት እና የሰውን ፊድባክ በጣም ደስ የሚል ነው። እንደዚህ በይሄ ሽመናን አሁን እንደዚህ እንደ አርት የተጠቀመው የለም ምናምን እና በጣም ብዙ ማበረታቻዎች ያደርጉልኛል ምናምን ብዙዎችም ደግሞ ስራዬን እየወደዱ ለራሳቸው የገዙኝም የሚያበረታትኝም ብዙ አሉ እና ለኔም ይበልጥ ሞር እንድሰራ አድርጎኛል። ከዚህ የበለጠ በሌላ መንገድ ደግሞ እንድሰራ እያደረገኝ ነው። አሁንም ሌላ አዲስ ነገር ለመስራት አሁንም እንስናለኝ ሀሳብ አለኝ። አንቺ ያለሽበት አሁን የስዕል ወይም ደግሞ የዲዛይን ዘይቤ የተለየ ስም አለው ወይ? ምን ይሰኛል? እንዲሁም ደግሞ በስዕሎችሽ ማስተላለፍ የምትፈልጊው መልዕክትስ ምንድን ነው? በስራሽ ዲዛይን ነው መጀመሪያ የጀመርኩበት መነሻዬ፣ ማለት ነው በቴክስ ስታይል ዲዛይን ነበር ማለት ነው። ባገኘሁት ማቴሪያል ሰዎች ይሄ ማቴሪያሉ ጆንያን አሁን ሁላችንም በየቤታችን ደጃፍ ላይ እየረገጥ ነው ወይ ዕቃ መያዣ ነው የምናደርገው እና ያንን ማቴሪያል ሪሳይክል አድርጌ ቫሊዮ ኖሮት በውበት ኖሮትም እንዲታይ አድርጌ ነው እየሰራሁኝ ያለሁት ማለት ነው እና ምንም ነገር ከ ሆነ ነገር ተነስተሽ ባለው ነገር ብዙ ነገር መስራት እንደሚቻል ነው። ማም ነው ከዚህ የበለጠ ማለት ነው። አሁን ከስዕሉ ጎን ለጎን ቦርሳ ዲዛይን ታደርጊያለሽ? አዎ፣ ቦርሳዎችንና ስካርፎችን በተለያየ ዲዛይን ሰው በሚፈልገው በራሴ እየሰራሁ የተለያዩ ዲዛይኖችን እሰራለሁ እና የራሴ ደግሞ የብራንድ ባለኝ ጆንያ ዲዛይን የሚባል በዛም እየሰራሁኝ ነው። ስዕሉንም እየሰራሁኝ ነው። ሁለቱን እንዴት ነው? አይከብድም ሁለት ስራ ጎን ለጎን ማስኬድ አልከበደሽ? በፕሮግራም ነው የምንቀሳቀሰው። መስራት ያለብኝን ወይ አርቱ መስራት ካለብኝ እንደዛ ወይ ጆን የኛውን የባጎቹ ምናምን መስራትም ካለብኝ እንደዛ አብቃቅጭኝ፣ ጊዜን በሚያስፈልገኝ ሰዓት የምፈልገውን ነገር እንደዚህ ጎን ለጎን ሁለቱንም እያስኬድኩኝ ይሰራለሁ። ሰዎች ስራዎችሽን የት ነው የሚያገኟቸው? ቦርሶ በጆንያም ያሉትን ቦርሳዎችሽን ሊሆን ይችላል። ስዕል ስራዎችሽንም እንዴት ነው ማግኘት የሚችሉት? የስዕል ስራዎችን አብዛኛውን ጊዜ ያው ስቱዲዮ ጊዜ እየመጡ እየጎበኙ ነው እንትን የሚሉት በሌላ ደግሞ ኢንስታግራም አካውንት አለኝ ፍቅር ሰለሞን የሚል እዛ ላይ ፖስት ያደረኳቸውን ነገር ሰዎች እያዩ ኮንታክት ያደረጉኛል ከይም ይህንኑ ነው የምሰራው ሌላ ሲ ከተመርቂ ከወጣሁኝ በኋላ ቀጥታ የተለያዩ ኤግዚቢሽኖች ነው ያደረኩት እንዳልኩሽ ከዲዛይኑ ከባጉና ከስፓር ከስካርፉ ሌላ ወጥቼ የተለያዩ የስል ስራዎችን ይሄ የተለያዩ ዲዛይኖችን ወደዚህ አምጥቼ እየሰራ ያለው ያልኩሽን እነሱን ሰራ ነበር እና የተለያዩ ኤግዚቢሽኖችን አቀርብ ነበር በዛ ደግሞ ሰዎች በጣም ስራዬን እየወደዱት ከዛ በዛ ኢንካም ማግኘት ጀመርኩኝ ማለት ከዛ ስቱዲዮ የራሴን እንትን አልኩኝ ከዛ ባጎችንና ስካርፎችንም ደግሞ አንድ ላይ አድርጌ እነሱ ራሱንም እየሰራ ሁ በራሴ ያው ደርሻለ እስካሁን እየሰራ ሁኝ ነው። እንዴት ነው ሰዓሊ መሆን መፈለግሽን ያወቅሽው? ወደ አለ የስነ ጥበብ ትምህርት ቤት እንዴት ነው የመጣሹው? አለ የመጣሁት እናቴ ሰዓሊ ነች፣ ወንድምም ሰዓሊ ነው እና እናቴ አዲስ አበባ ዩኒቨርሲቲ እዛው ነው ተመርቃ፣ እዛው አስተማሪ ነበረች እና እነሱን አይነበረ እነሱ ሲሰሩ ወንድምም እናቴ ይበልጥ ደግሞ እናቴ ነች በጣም ኢንስፓየር ያደረገችኝ እንደዚህ እንደሰራ ምናምን እና እነሱን እያየሁኝ ነው እኔም በጣም ፍላጎቱ ያደረብኝ ነው ወደዚህ የገባሁትኝ። ማለት እንደ ወጣት የስነ ጥበብ ባለሙያ ያሉ ተግዳሮቶች ምንድን ናቸው? በ ያው ቻሌንጅ ይኖረዋል ምንም ነገር ስትሰሪ። ግን ያን እነዛን ቻሌንጆች እኔ ይሹ ናቸው ብዬ አላነሳቸውም። በቃ የሚያመጣውን ነገር ሰዎች አንዳንዴ ጥሩ ነው አንዳንዴ ደግሞ ላይደግፉ ይችላሉ ምናምን ብዙ ቻሌንጆች ይኖራሉ። ግን እነዛን ቻሌንጆች ተቋቋሜ እቃ መስራት እኔ እኔ እችላለሁ በቃ እኔ ማድረግ እችላለሁ ብዬ ነው ማስበው ነው ምንም ነገር ከማድረግ ወደኋላ ኋላ የምፈልገውን ነገር ማለት ብቻ እንደዚህ ይሄ የራሴን ሎጎ ወይም ደግሞ የራሴን ስራዎች የኔም ብቻ ሳይሆን የሌሎች የተለያዩ አርቲስቶች ሊሆን ይችላሉ ሰው እንደዛ ዲፕሊኬት እያደረገ ያለ ራስሽ ፍቃድ ማለት ነው እንደዚህ አይነት ነገሮች በጣም አሉ። እና እሱ ላይ በደንብ ይባል እያስባለው እንጂ ሌላ ነገር የለም። እንግዲህ በቀጣይ ራስሽን የት ነው የምታየው? ምን አይነት አላማዎችና ና እቅዶች ውሳለሽ? ከዚህ በኋላ የራሴን ይሄ ብራንድ ሎጎ ወይንም ዲዛይኑንም አርቱንም ጎን ለጎን ከዚህ በተሻለ በአዲስ ነገር ደግሞ አሁን ከሰ- ከምሰራው ደግሞ በተሻለ ነገር ከዚህ በለጠ መስራት እፈልጋለሁ። ዓለም አቀፍ ደረጃ ከዚህ የተሻለ አሻሽዬ መስራት እፈልጋለሁ። እሺ ፍቅር፣ በጣም ነው የማመሰግነው ከኛ ጋር ከጋቢና ጋር ስለነበረች ቆይታ። እኔም በጣም አመሰግናለሁ። ቴንኪው። አድማጮቻችንና ተመልካቾቻችን ዝግጅታችንን ወደ ማጠናቀቁ እየተቃረብን ነው። ከዚያ በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የያዝነው ሚያዝያ ወር በየመን የተኩስ አቁም ስምምነት የተደረገበት አንደኛ ዓመት መሆኑን በማስታወስ የዛሬው ርዕሰ አንቀጽ ይንደረደራል። ከተኩስ አቁሙ በፊት በኢራን የሚደገፉት የሀውቲ አማጽያንና ዓለም አቀፍ እውቅና እንዲሁም በሳውዲ አረቢያና በተባበሩት የአረብ ኤምሬትስ የሚደገፈው የየመን መንግስት መካከል ግጭት ሲካሄድ ሰንብቷል። በተባበሩት መንግስታት ድርጅት አማካኝነት የተደረሰው ይህ የተኩስ አቁም ስምምነት ከእንደ አውሮፓውያን አቆጣጠር 2014 ዓ ም ወዲህ ረጅም ጊዜ የቆየን ሰላም አምጥተዋል ሲል ይቀጥላል ርዕስ አንቀጹ። ከሰባት ዓመታት በላይ የቆየው ግጭት የየመንን ኢኮኖሚ አውድሞ በዓለም ከፍተኛውን የሰብዓዊ ቀውስ አስከትሏል። በአሁኑ ወቅት 21.6 ሚሊዮን ሰዎች የሰብዓዊ ድጋፍ እንደሚያሻቸው ርዕስ አንቀጹ ጠቁሟል። 6 ሚሊዮን የመናውያን ሲፈናቀሉ፣ በመቶ ሺህ የሚቆጠሩ ደግሞ የተለያየ ደረጃ ላይ የሚገኝ የምግብ ዋስትና እጦት ገጥሟቸዋል። አንዳንዶቹ ረሃብ ተጋርጦባቸዋል። የተኩስ ማቆም ስምምነቱ አብዛኛውን ሁከት ሲያስቆም ወደፊት ለሚጠበቀው ዘላቂ የሰላም ስምምነት ጥርጊያ መንገድ ከፍቷል። ነገር ግን ውጊያውን ሙሉ ለሙሉ አላቆመም። ያም ቢሆን የተገኘው አንጻራዊ ሰላም የሲቪሎችን ሞት በ60 በመቶ ቀንሶታል። በተጨማሪም በሰንዓ የሚገኘው አየር ማረፊያ ለንግድ አየር መንገዶች ክፍት እንዲሆን አስችሏል። ነዳጅ በመግባቱም የንጹህ ውሃ፣ የኤሌክትሪክ የጤናና ሌሎች አቅርቦቶች እንዲሻሻሉ አድርጓል። ተኩሱ ጋብ በማለቱ የሬዴስ ሠራተኞች በርከት ያሉ ሰዎችን ለመርዳት አስችሏቸዋል ሲል ርዕሰ አንቀጹ ይቀጥላል። በተመድ አማካኝነት የተደረሰው ተኩሱ ማቆምና በዩናይትድ ስቴትስ የተከናወነው የዲፕሎማሲ ሥራ በአብዛኛው ውጊያውን አስቆሞ በሺህ የሚቆጠሩ ሲቪሎችን ሕይወትን ቢታደግም ስምምነቱ ግጭቱን በዘለቄታው ለመፍታትና ሁሉን አቀፍ የሆነና በየመናውያን የሚመራ የፖለቲካ ሂደት ውስጥ ለመግባት የመጀመሪያው እርምጃ እንደሆነ ዩናይትድ ስቴትስ ትረዳለች ሲሉ የውጭ ጉዳይ ሚኒስቴር ምክትል ቃል አቀባይ የሆኑት ቬዳንት ፓተል መናገራቸውን ርዕሰ አንቀጹ ጠቅሷል። ፕሬዚደንት ጆ ባይደን በጽሑፍ ባስተላለፉት መልዕክት ደግሞ ተኩሱ ማቆሙ ጠቀሜታው የጎላ አዲስ ምዕራፍ የከፈተ መሆኑን ጠቁመዋል። ተኩሱ ማቆሙ እንዲዘልቅ ማድረግና ወደ ሰላም የሚደረገውን ሂደት ማቀላጠፍ በመካከለኛው ምስራቅ ካሉ አጋሮቻችን ጋር በምናደርገው ግንኙነት የአስተዳደሬ ዋናው ትኩረት ነው። በተገኘው መልካም ለውጥ ላይ ተመርኩዘን ለመቀጠልና ለአስፈሪው ግጭት ሁሉን አቀፍ መፍትሄ ለማምጣት የምናደርገውን ጥረት እንቀጥላለን ሲሉ ፕሬዚደንት ባይደን በጽሑፍ መልእክታቸው ማስፈራቸውን ርዕስ አንቀጹ ጠቅሷል። ዩናይትድ ስቴትስ በአካባቢው ካሉ አገሮች ጋር ያላትን አጋርነት በተመለከተ እንዲሁም ሳዑዲ አረቢያንና ዩናይትድ አረብ ኤሚሬትስን በኢራን አማካኝነት ከሚመጣው ጥቃት ለመከላከል ሙሉ በሙሉ ቁርጠኛ ነች። ከየመን ድንበር በኩል ሲፈጸም የነበረው ጥቃት እንዲሁም የመን ውስጥ ሲደረግ የነበረው የአየር ድብደባ ባለፈው አንድ ዓመት መቆሙ የተኩስ ማቆሙ ሌላው መልካም ውጤት ነው ሲሉ ፕሬዚደንት ባይደን አስታውቀዋል። በየመን ያለውን ጦርነት እስከ ወዲያኛው ለማስቆም በቀጠናው ከሚገኙ ሁሉም አጋሮቻችን ጋር ትብብራችንን ለመቀጠል እሻለሁ ማለታቸውንም ጠቅሶ የዛሬው ርዕሰ አንቀጽ ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።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 አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ አድማጮችና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ ስማረ አብረናችሁ ነበርን። ዋና አዘጋጃችን ጽዮን ግርማ ናት። ከመላ የቪኦኤ ባልደረቦች ጋር መልካም ምሽት እንዲሆንላችሁ እመኛለሁ። ሰማይ ምሽት